ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚቀርቡት ጉዳዮች መካከል የአመቶ ኩንታል መኮረኒ ለተወሰኑ ለ5600 ሰዎች ሊሰጥ ይችላል። ቀሪዎቹ ቻግኒ ማጠለያ ውስጥ በሺዎች የሚቆጠር ተፈናቃይ ነው ያለ አይደርስም። የተሰማቸኋቸው አቶ ዘላለም ልጅ አለም ናቸው። ከትግራይ ቤንሻንጉልና ኦሮሚያ ክልሎች የተፈናቀሉ ከሦስት ሚሊዮን በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የአማራ ክልላዊ መንግሥት አስታውቋል። ዝርዝሩ ቆየት ብሎ ይሰማል። እኛ ሙዚቃንም ጀምረነዋል። ሁሉንም ብዙ ነገሮችን ከኛ ነው የዓለም ህዝብ ያገኘው ብለን ሲወራም እንሰማለን፣ እናምናለን። ለኢትዮጵያ ሙዚቃ አድማጮች አዲስ ቀለም ይዞ ብቅ ያለውን በመድረክ ስሙ ካስማሰ ፍቅሩ ሰማን የሰማችሁት የምሽት እንግዳችን ነው። ተጨማሪ ጉዳዮችም ተካተዋል። ሀብታሙ ሲሆን በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን። በመቀጠል ስመኝ ሸቆ የአጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በትላንትና እለት በቁጥጥር ስር የዋሉት የቀድሞ የትግራይ ክልል ፕሬዝዳንት አባይ ወልዱና ምክትል ፕሬዝዳንት የነበሩት ዶክተር አብርሃም ተከስተን ጨምሮ ዘጠኝ የህወሀት አባላት አዲስ አበባ መግባታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በቁጥጥር ስር ከዋሉት የህወሀት ቡድን አባላት መካከል የክልሉ ኦዲተር ኃላፊ የነበሩት ዶክተር ረዳኢ በርሄ፣ የክልሉ ስታቲስቲክስ ኤጀንሲ ኃላፊ የነበሩት ዶክተር ሙልጌታ ይርጋ፣ የክልሉ የሃይማኖት ጉዳይ ክትትል ኃላፊ የነበሩት አቶ እቁባይ በርሄ፣ የክልሉ የሰላምና ደህንነት ኃላፊ የነበሩት አቶ ጌታቸው ተፈሪና የክልሉ ማህበራዊ ጉዳይ ኃላፊ የነበሩት ወይዘሮ ኪሮስ ሀጎስ እንደሚገኙበት የዜናው አገልግሎት ጨምሮ ገልጿል። በአማራ ክልል ውስጥ በተከሰተው የተፈጥሮና ሰው ሰራሽ አደጋዎች ምክንያት ከሶስት ሚሊየን በላይ ሰው የእለት ምግብ እንደሚያስፈልገው የክልሉ አደጋ መከላከል መከላከልና ምግብ ዋስትና ማስተባበሪያ ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን አስታውቋል። ድጋፍ የሚያስፈልጋቸው ወታደራዊ እንቅስቃሴዎች በተካሄዱባቸው የትግራይ አዋሳኝ አካባቢዎች የሚኖሩ ከቤኒሻንጉልና ከኦሮሚያ የተፈናቀሉ እንዲሁም በተፈጥሮ አደጋዎች ምክንያት ችግር ላይ የወደቁ ዜጎች መሆናቸውን የገለጹት የኮሚሽኑ ኮሚሽነር ዘላለም ልጃለም ናቸው። በቅርቡ ከማይካድራ 65000 ከቤንሻንጉል ጉምዝ 97000 ሰው ተፈናቅሎ አማራ ክልል ውስጥ መግባቱን የጠቆሙት ኮሚሽነር ዘላለም የዘንድሮውን ሳይጨምር ቀደም ሲል በነበሩት ሶስት አመታት ውስጥ ከኦሮሚያ ከደቡብና ከቤንሻንጉል ጉምዝ ክልሎች የተፈናቀሉ ከ158 ሺ በላይ ሰዎች አማራ ክልል ውስጥ እንደሚገኙ አመልክተዋል። በእርዳታ አሰጣጡ ላይ አሉ የተባሉ ችግሮችን ለማስወገድ የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ቻግኒ ላይ መቋቋሙን ያስታወቀው ኮሚሽኑ እርዳታ ማድረስ የሚፈልጉ ድርጅቶችና ግለሰቦች ወደ ማዕከሉ ገቢ እንዲያደርጉም ጥሪ አቅርቧል። ዘገባውን ያደረሰችን አስቴር ምስጋናው ናት። በመከናወን ላይ ይገኛሉ የተባሉት የብሔራዊ ምክክር መድረኮች የመጀመሪያ ምዕራፍ ማጠናቀቂያ በመሰረታዊ ጉዳዮች ላይ ተግባባ ህብረተሰብ ያስገኛሉ የሚል እምነት እንዳለ የሰላም ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከ116 ሺ ያላነሱ በበጎ ፈቃድ የማህበረሰብ አገልግሎት የሚሰጡ ወጣቶችን ለማሰማራት ስልጠና ለመስጠት እየተዘጋጀ መሆኑንም ገልጿል። ዘገባው የመለስካቸው አማሃ ነው። ዩጋንዳ በቅርቡ ለምታካሄደው ምርጫ ህዝብን ሀሳብ ለማጣመም እየተጠቀሙባቸው ናቸው ያላቸውን የፕሬዝዳንት ሙሴቬኒን በርካታ አካውንቶች መዝጋቱን ግዙፉ ማህበራዊ መገናኛ ፌስቡክ አስታወቀ። አካውንቶቹ የተሳሰሩበትን መረብ ከዩጋንዳ የማስታወቂያና የግንኙነት ሚኒስትር ጋር ማቆራኘቱን የገለጸው ፌስቡክ ሀሰተኛና የተደጋገሙ አካውንቶችን፣ የኢንተርኔት ገጾችን ለማደራጀትና መልእክቶችን ለማውጣት የወጡ መልእክቶችን ለማጣመም ሀሳቦች በእውኑ ከሆኑት ውጭ የህዝብ ድጋፍ ያላቸው ለማስመሰል እንደሚጠቀሙባቸው አመልክቷል። የዩጋንዳ ፕሬዚዳንት ቃል አቀባይ ዶን ዋንያማ ለአሶሲትድ ፕሬስ በሰጡት ምላሽ ፌስቡክ ፌስቡክ የዩጋንዳ ምርጫ ውስጥ ጣልቃ እየገባ ነው ሲሉ ከሰዋል። የፊታችን ሐሙስ በሚካሄደው ምርጫ ታዋቂ ሙዚቀኛ የነበረውን ቦቢ ዋይንን ጨምሮ አስር እጩዎች ከፕሬዚዳንት ዮሪ ሙሴቬኒ ጋር ይወዳደራሉ። ዩናይትድ ስቴትስ የየመኑን የሁቲ አማጽያን ቡድን በሽብርተኝነት ለመፈረጅ ማቀዷን የውጭ ጉዳይ ሚኒስትር ማይክ ፓምፒዮ አስታወቁ። ይህ የዋሽንግተን ውሳኔ ተግባራዊ የሚደረገው የፊታችን ጥር 11 2013 ዓ ም ሲሆን እርምጃው የትራምፕ አስተዳደር ዘመን እያበቃ ባለባቸው ቀናት በኢራን ላይ የያዘውን ጫና የማበርታት ጥረት አካል እንደሆነ ተገልጿል። ከሁቲ አማጽያን በተጨማሪ በሲቪሎች መሰረተ ልማት መዋቅሮችና በንግድ መርከቦች ላይ ድንበር ተሻጋሪ ስጋት ደቅነዋል ያሏቸውን ሌሎች ሶስት ቡድኖችም በሽብሩ መዝገብ ማካተታቸውን ማይክ ፓምፒዮ ትላንት ምሽት ላይ በሰጡት መግለጫ አመልክተዋል። እርምጃው የጤና ችግሮችንና በምግብ እጥረት በመሳሰሉ ተዛማጅ ምክንያቶች ምክንያት የሞቱ 131 ሺ ሰዎችን ጨምሮ ለ233 ሺህ ህይወት መጥፋት ምክንያት የሆነውን ለሰባት ዓመታት የዘለቀውን የእርስ በርስ ብጥብጥ ለማስቆም መሆኑን ሚኒስትሩ አክለው ጠቁሟል። ሁቲዎቹ ዋና ከተማይቱን ኤደንን እንደያዙ ሲሆን የዩናይትድ ስቴትስ እርምጃ ሰብአዊ እርዳታ ለማቅረብ የሚያደርጉትን ጥረት ሊያስተጓጉል ይችላል በሚል ግብረሰናይ ድርጅቶች ስጋታቸውን ገልጸዋል። ፕሬዚዳንት ዶናልድ ትራምፕን ከስልጣን ለማስነሳት የሕገ መንግስቱን ሀያ አምስተኛ ማሻሻያ ካቢኔያቸው እንዲያንቀሳቅስ የሚጠይቅ የውሳኔ ሀሳብ ዛሬ እንደሚያቀርቡ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ ያስታወቁ፣ ምክትል ፕሬዚዳንት ማይክ ፔንስ የተጠየቀውን እርምጃ በ24 ሰዓታት ውስጥ ካልወሰዱ የተወካዮች ምክር ቤቱ ፕሬዝዳንቱን ሊያስነሳ የሚችል ክስ ለመመስረት እንደሚንቀሳቀስ አፈ ጉባኤዋ ለዲሞክራቲክ ፓርቲው አባላት እንደራሴዎች በላኩት ደብዳቤ አስታውቀዋል። ፕሬዚዳንት ትራምፕ የስልጣን ዘመናቸው የሚያበቃው በዘጠኝ ቀናት ውስጥ ቢሆንም ከዚያ በፊት የማስነሳቱ ሀሳብ እየተጠናከረ የመጣው ባለፈው ረቡዕ የተከሰተውንና በተወካዮች ምክር ቤቱ ላይ ጉዳት ያደረሰውን ሁከት ቀስቅሰዋል በሚል ነው። አድማጮች፣ ለሰዓቷ ያስኳቸው ዜናዎች እነዚህን ይመስላሉ። አዘጋጆች፣ ያቀረብኩላችሁ ስምንሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። አስመኝሽን አመሰግናለሁ። አድማጮቻችን፣ በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮን በመደመጥ ላይ ይገኛል። በማህበራዊ መገናኛ ገጾቻችን ላይ ትኩስ መረጃዎችን ልታገኙ ትችላላችሁ። አስተያየታችሁንም አድርሱን። አሁን ወደ ቀዳሚው ዘገባ እንሻገር። የአማራ ብሔራዊ ክልላዊ መንግስት ወደ ክልሉ የገቡ ከሶስት ሚሊዮን በላይ ሰዎች አፋጣኝ የምግብ እርዳታ እንደሚያስፈልጋቸው አስታውቋል። እነዚህ ሰዎች ከትግራይ፣ በንሻንጉልና ኦሮሚያ ክልሎች በተለያዩ ጊዜያት ተፈናቅለው ወደ ክልሉ የገቡ እንደሆኑም ተናግረዋል። አስቴር ምስጋና ውዝርዝር ጉዳዩን ትነግረናለች ወታደራዊ እንቅስቃሴ በተደረገባቸው አካባቢዎች ለሚኖሩ እንዲሁም በኦሮሚያ ደቡብ ቤኒሻንጉል ውስጥ በተፈጠሩ የጸጥታ ችግሮችና ከክልሉ ውስጥም በተፈጥሮ አደጋዎች ምክንያት ለተፈናቀሉ ሶስት ሚሊዮን ለሚጠጉ ሰዎች እርዳታ ለማድረስ በየወሩ ከ400 ሺህ ኩንታል በላይ እህል እንደሚከፋፈል የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን ኮሚሽነር ዘላለም ልጅ አለም ዛሬ በሰጡት ጋዜጣ መግለጫ አመልክተዋል። ከ2010 በፊት ጀምሮ ወደ 271 ሺ አካባቢ ተፈናቃዮች በክልላችን ውስጥ ይገኛሉ። በተመሳሳይ በተለያየ የተፈጥሮ አደጋ ምክንያት የምግብ ክፍተት ያለባቸው የህብረተሰብ ክፍሎች አሉ። ለምሳሌ በአንበጣ ምክንያት፣ በጎርፍ ምክንያት እንዲሁም ደግሞ የምርት ግምገማ ተካሄዱ የምግብ ክፍተት አለባቸው የሚባሉ ከ781 ሺ ህዝብ በላይ በኢመርጀንሲ ከተፈናቃይ ውጭ ድጋፍ ይደረጋል። ለእነዚህ 781 ሺህ አካባቢ የሚሆኑ የህብረተሰብ ክፍሎች በየወሩ ተመሳሳይ የሆነ የምግብ ድጋፍ የምናደርግበት ሁኔታ አለ። በሶስተኛ ደረጃ በተፈጥሮ ችግር ምክንያት ማምረት የማይችሉ አካባቢዎች በልማታ የሴፍትኔት የታቀፉ 1.8 የሚሆኑ የህብረተሰብ ክፍሎች የዕለት ምግብ ድጋፍ በየወሩ ይደረጋል። በድምር አሁን የተፈናቅለው በአካባቢያችን ያሉ በኤመርጀንሲ ከምንደግፋቸው እና በሴፍቲኔት ድጋፍ ከምናደርግላቸው የህብረተሰብ ክፍሎች በአጠቃላይ ወደ ሶስት ሚሊዮን አካባቢ ህዝብ በዚህ ተቋም አስተባባሪነት ኦልሞስት ከአራት መቶ አስራ ሦስት ሺህ አካባቢ ኩንታል በየወሩ ድጋፍ የምናደርግበት ሁኔታ ነው ያለው። ይህን ድጋፍ ከፌዴራል መንግስት ጠይቀ እናስመጣለን። በተመሳሳይ ከረጅ ድርጅቶች፣ መንግስታዊ ከሆኑ ድርጅቶች፣ ከዩኤን ኤጀንሲዎች፣ ከበጎ አድራጎት ድርጅቶች ነው እንግዲህ ይህ ድጋፍ የሚሰበሰበው። ከቤንሻንጉል ጉሙዝ ክልል ለተፈናቀሉ ሰዎች ሰብዓዊ እርዳታ በሚፈለገው ሁኔታ እየደረሰ አለመሆኑን የገለጹት ኮሚሽነር ዘላለም አጋጥመዋል ያሏቸውን ችግሮች ዘርዝረዋል። ለተፈናቃዮች ተገቢውን አገልግሎት ለመስጠት መሰረታዊ የሆነ የምግብ ችግራቸውንና መሰረታዊ የሆነ ፍላጎታቸውን ለማሟላት የመጀመሪያውና መሰረታዊ የሆነው ችግር የመናበብና የመቀናጀት በእኛ ተቋምና በተመሳሳይ ደግሞ ድጋፍ በሚሰጡ የህብረተሰብ ክፍሎች ለምሳሌ መሰረታዊ የሆኑ ፍላጎት ምግብ ሊሆን ይችላል። ነገር ግን ምግብ ነክ ያልሆነ ድጋፍ ይዘው የሚሄዱ የህብረተሰብ ክፍሎች ይሄ በመሆኑ ምክንያት የአንፌርነስ ሁኔታም እየተፈጠረ የመጣበት ሁኔታ አለ። የፍታይነት ችግር ማለት ነው። የተወሰነ ተፈናቃይ የተወሰነ ነገር ሻል ያለ ነገር ያደርገኛል። የተወሰነው ተፈናቃይ ደግሞ እኛ ከመንግስት የምትሄድለት ብቻ ያገኛል። የተወሰነው ተፈናቃይ ደግሞ ጭራሽ የማይደርስበት ሁኔታ ነው። ለምሳሌ አንድ ሰው አንድ ረጅ ድርጅት መቶ ኩንታል መኮረኒ ይዞ ሊሄድ ይችላል። ያ መቶ ኩንታል መኮረኒ ለተወሰኑ ለአምስት መቶ ስድስት መቶ ሰዎች ሊሰጥ ይችላል። ቀሪዎቹ ቻግኒ ማጠለያ ውስጥ በሺዎች የሚቆጠር ተፈናቃይ ነው ያለው፣ አይደርስም ሌላ መኮረኒ ማቅረብ አንችልም። ስለዚህ አልደረሰንም የሚላ በታ አንፌርነስ የተወሰነው አካል ይደርሰዋል፣ የተወሰነው አካል የማይደርስበት ሁኔታ እየተፈጠ ሁለተኛው ችግር የመረጃ ችግር ነው። ተፈናቃይ ያልሆኑ ሰዎች ተፈናቃይን በሚል ድጋፍ የሚወስዷሉ። ሶስተኛው በተናጠል እየሄዱ ድጋፍ የሚሰጡ የህብረተሰብ ክፍሎች አሉ። ሴንትራላይዝ መደረግ አለበት። ለጸጥታም ችግር እየሆነ ያለበት ሁኔታ የተወሰነች ድጋፍ ይዞ የሚሄድ ደጋፊዎች ይኖራሉ። አክብሮታለን፣ ግን እዛ ሄደው ለውስን ሰዎች ብቻ ስለሆነቻችን ድጋፍ የምትደርሰው ተፈናቃዩ በጣም ሰፊ ከመሆኑ ጋር ተይዞ ለግጭት ምክንያት እየሆነ ያለበት ሁኔታ ፈጣን የሆነ ሪስፖንስ ወይም ምላሽ በፌዴራል ያለመሰጠት ችግር አለ። በዚህ ምክንያት ተጎጂዎቹ በወቅቱ ድጋፍ ሊያገኙ የሚችሉበት ሁኔታ አለመኖር እንደ ክሪቲካል ችግር የታየ ነው። ያለመናበብና ያለመቀናጀት ችግርን ለመፍታት ያስችላል ያሉትን መፍትሄ መንግስት ማመቻቸቱን ኮሚሽነር ዘላለም ገልጸዋል። ይህን ችግር ለመፍታት በክልል ደረጃ አንድ ራሱን የቻለ ጽህፈት ቤት ቻግኒ ላይ እንዲቋቋም ተደርጓል የአስቸኳይ ጊዜ ምላሽ ማስተባበሪያ ማዕከል ከእኛ ቢሮ ከውሃ ከጤና ከትምህርት ከሰላምና ደህንነት ከሴቶችና ህጻናት ቢሮ በከፍተኛ ባለሙያዎችና አመራሮች ያሉበት እዛው ቻግኒ ላይ ተቋቁሟል ይሄ በዋነኛነት መረጃ ያጠራል ሀብት ከተለያዩ አካባቢዎች የሚመጣውን በአንድ ማዕከል ይሰበሰብ ክፍተት ይለያል በዚህ ክፍተት ላይ ተመስርቶ የተሰበሰበውን ሀብት ያሰራጫል። የተለያዩ የህብረተሰብ ክፍሎች በማስተባበር ሀብት የሚያሰባስቡ የህብረተሰብ ክፍሎች አሉ። እነዚህ የህብረተሰብ ክፍሎች ከእኛ ጋር በአግባቡ እንዲቀናጁ በዚሁ አጋጣሚ መልዕክት ማስተላለፍ እንፈልጋለን። በቅርቡ ከማይካድራ 65 ሺህ ከቤኒሻንጉል ጉምዝ 97 ሺህ ሰው ተፈናቅሎ አማራ ክልል ውስጥ መግባቱን የጠቆሙት ኮሚሽነር ዘላለም የዘንድሮውን ሳይጨምር ቀደም ሲል በነበሩት ሶስት ዓመታት ውስጥ ከኦሮሚያ ከደቡብና ከቤኒሻንጉል ጉምዝ ክልሎች የተፈናቀሉ ከ159 ሺህ በላይ ሰው በአማራ ክልል ውስጥ እንደሚገኝ አመልክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሳምንቱ መጀመሪያ ላይ ለአድማጮች ያቀረባቸው አዲስ የሙዚቃ ስራዎች መነጋገሪያ ሆነዋል ለየት ያለ አቀራረብ ለየት ያለ ቀለም ይዞ የመጣው ወጣት የሚጫወታቸውን ሙዚቃዎች ዘይቤ አንጻር ይለዋል ከስማሰይ የመድረክ ስሙ ነው አጠር ያለ ቆይታ አድርገናል ትክክለኛ ስሜ ፍቅሩ ሰማ ይባላል ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት ከዛም ኮመርሻል ስኩል ገባ የንግድ ስራ ትምህርት ተማርኩ ማርኬቲንግ ትምህርት ቤት እንደወጣው አንድ ሶስት ዓመት የኩኖ አምላክ ፕሮዲውሰሩ ጋር ተገናኝቼ ጥሩ ጊዜ አሳደፍም አሁን ሰዓቱ ደርሶ በዚህ ዓመት ተለቀቀ ማለት ነው። በዩቲዩብ አውታር ለሚያዳምጡ ሰዎች በተውከው ማስታወሻ ላይ የምትጫወታቸውን ሙዚቃዎች የትናንትን ሙዚቃ በዛሬ ስልት ለማናገር ተብሎ ይህንን አዲስ ዘዬ አንጻር ብለንዋል፣ ስትል ጠቅሰኸዋል። አንጻር የተሰኘው ዘዬን ለመፍጠር አንተና ባልደረቦችህ ምን አነሳሳችሁ? አዲሱ ዘዬስ መለያዎቹ ምንድን ምንድን ናቸው? ሀሳቡ የመጣው ያው ፕሮዲፈሩ የሚሰራው ሙዚቃ ስታይሉ፣ ድሮ ሙዚቃዎችን እየመረጠ በአሁን ዘመን በሂፕሀፕ በተለያዩ ስታይሎች ይሰራ ነበር ስለዚህ እኔ ደግሞ አገላለጽ ላይ ብንሰራ ብዬ አልኩና፣ የድሮዎቹን ሙዚቃዎች ስንሰማቸው የሚጠቀሙት የአማርኛቸው የሚጠቀሙበት መንገድ ወደ እኛ እናምጣው ብለን አስብ ከዛ አንጻር የሚለውን ሀሳብ ስናነሳ እንደ አስተያየት ነው ያድ ነው እና አማራጭ የሙዚቃ ጥበብ እንዲሆን ላብራቶሪ ማለት ምንሞካክርበት የተለያዩ ነገሮችን እያነሳ እኛ እንደምናየው አድርገን ስናቀርበው ሙዚቃ አንጻር ይሆናል ብለን ስራ አስበው። ሙዚቃው ከመለቀቁ በዋዜማው ስለነበረው ነገር ጥቂት አውራኝ። ዲስ ቀለም ይዘህ ልትመጣ ነው፣ የአድማጭን ምላሽ ግን አላወቀውም። ዋዜማውና ማግስቱ እንዴት ነበረ? መጀመሪያ የለቀቅነው ማለዳ የምትለዋን አንድ ነጠላ ስራ ነበረ። እሱም ሲሰሙ ያው ባህላዊ ሙዚቃ የሚመስሏቸው ነበረ፣ ዘመናዊም አልመሰላቸውም። ሰው ሲያዩት ሁለቱንም ነገር ማየት ቻሉ። የዚህን ዘመንም ወጣት ልጅ ወይም የድሮውንም ማስታወስ ቻሉ። በዛ ሰዓት ማለዳ ጥሩ እየሄደልን ነበረ። ከዛ ልክ ሰባቱን ስራዎች ስንጠቅ ከየት ነው የመጣው ክስተት ነው የሆነብን አሉ እነሱ ደስ አለኛው ቤተሰቦችን ደስ አላቸው። ሁሉም ሰው ዘን ሰው የማይቀማው ንብረት ፍር ለሚበላው ጉልበት ሞት ለሀገር በሀገር ድሎት

ከስም ቀደም ብለህ እንደጠቀስክልኝ እድገትህና በትምህርት የሚያሳለፍከው በከተማ ውስጥ ነው። በሙዚቃዎች ውስጥ የገጠር ዘ ቆይት ያሉ የአማርኛ አጠቃቀሞችንም ትደጋግማለህ። ይሄንን ክህሎት እንዴት አመጣኸው? ከየት የመነጨ ነው? ያው ቤት ውስጥ በሚወራው ነው። እንዲህ የተለየ ነገር አልነበረም። ቤተሰቦች የሚያወሩት ቤት ውስጥ የሚወራው አማርኛ ከነሱ እየመረጥኩ እኔ የሚገርሙኝ አገላለጾች ስለነበሩ፣ አሁን ለምሳሌ ሰው የማይቀማውንበት የሚገርም አባባል ነው። እነሱ ይጠቀሙ ከእነሱ የመነጩ። አንደኛ ስለተሰኘው ሙዚቃ ጥቂት እናውራ። አንደኛ በተሰኘው ስራህ ውስጥ ኢትዮጵያን ምሁራን የኢትዮጵያ ሙዚቃ ከዓለም የሙዚቃ ሁነት ጋር ሊኖረው ስለሚገባው ስፍራና ቀለም ሲወያዩ ያለበትን ድምፅ ቀንጭበ ተጠቅመሃል። ያንን ሐሳብ በሙዚቃ ውስጥ ለማካተት ለምንፈለግ? አንተስ የኢትዮጵያ ሙዚቃ በዓለም ሙዚቃ ውስጥ ምን አይነት ስፍራ ሊሰጠው ይገባል ብለ ታስባለህ? እዛ ላይ አንድ አባባል ተጠቅም ያለው የእኛ ዓለም ሶስተኛ ነች እንዴ የሚል ጥያቄ ነበረ ያቀረብኩት። እና እኛ ሙዚቃንም ጀምረነዋል፣ ሁሉንም ብዙ ነገሮችን ከኛ ነው የዓለም ህዝብ ያገኘው ብለን ሲወራም እንሰማለን፣ እናምናለን። ስለዚህ ምኑን ነው የምናካፍለው የቱን ኢትዮጵያዊነት ሳጥን አይሸጥም ብዬ ስላስብኩ ምናችንን እንሽጥ ሲባል ባህላችን ፈርሀ እግዚአብሔራችን፣ አመለካከታችን፣ ስለ ዓለም ያለንን አመለካከት ከወጣት ቢሰሙ ብዬ መጀመሪያ ያው የሀገሬን ሕዝብ አተዋወቀዋለሁ። ከዛም እነሱ መስማት ወይም ከማረካችለው አስተዳደጋችንን ነው እንግዲህ የምናካፍላቸው ወይም የእኛን ማዕነራችንን ማለት ባህሪያችንን እናካፍላለን ብለን ያሰብነው Bring to pop music this kind of, you know, give me something for my, my heart and my mind, while at the same time I'm doing a great somersaults or, or, or breakdancing. Really, what a tremendous contribution, what a enrichment member.

ለአድማጭ በነጻ የተሰራጩ ስድስት ሥራዎችን ለማዘጋጀት ምን ያክል ጊዜ ፈጅተዋል? አዲስ ዘይቤ ይዞ መምጣት ምን አይነት ፈታኝ ነገሮች አሉት? ያው ቀድመን እየሰራን ነበረ እኛ የነበር ነው። ብዙ ስራዎች ሰርተናል። ያው ለአድማጭ አልደረሱ ግን በምን አይነት መልኩ እንተዋወቅ የሚለው አንድ በዚህ አመት ነው እንቅስቃሴን የጀመርነው፣ ነው ለማካፈል እስካሁን ጊዜ ስለፈጀ ያው ግማሽ አመት ማለት ይችላል። በስድስት ስራዎች የተዋወቃቸው አድማጮች ተጨማሪ ስራዎችን መጠየቅ የጀመሩ ይመስለኛል። የመጪው ዘመን እቅድህ ምንድን ነው? በቀጣይ ስራዎች ውስጥ ልታጎላቸው የምትፈልጋቸው ርዕሰ ጉዳዮችስ አሉ ወይ? አሉ። አዎ፣ እዚህ ላይ ያሳየነው ያው ለተለያዩ ለሀገራችን ወይም ለሴት እህቶቻችን ስለምንሰራው ስራ አላማችንን ነው ቀንጨብ አድርገን የሰጠ ነው። ስለዚህ በሚቀጥሉት ደግሞ የተሻለ ማብረሪያ ይኖራል ብዬ አስባለሁ። ከዛም ያው ከከተማው ድባብ ጋር አንድ ላይ መንቀሳቀስ ነው ማስበው። አንድ የመጨረሻ ጥያቄ፣ ሙዚቃዎች የቀረቡት በነፃ ነው። ብዙ የለፋሀበትን ስራ በነፃ ማቅረብ ምን አይነት ስሜት ታለው? በነፃስ እንዲሆን የፈለክበት ምክንያት ምንድን ነው? ስሜቱ ቀላል ደስታ ይሰጣል። ያው መስጠት የራሱ የሆነ ደስታ አለው። በነፃ የሆነበት ምክንያት ደግሞ ለመልመድ እንዲችሉ ወይም ትክክለኛውን አክብሮት ከኔ መጀመሪያ ቢመጣ እነሱም ይቀበሉኛል ስላስብኩ ያው እንደ ስትራቴጂ ነው እንደ ጥሩ ስልት ነው። ጥሩ ምላሽ የሚያገኘ ይመስለኛል። በመድረክ ስምህ ከአስማሰብ የሚለው ነው የምትጠራው። በአዲስ የሙዚቃ ስልት ብዙ አድናቂዎችን እያፈራህ ነው። በመጪ ዘመናትም ስኬቶች እንዲጎበኙ እመኝልሃለሁ። መልካም ምሽት ይሁንልህ። አመሰግናለሁ። አመሰግናለሁ። ማለዳ ተነስቼ በዱር አቆጣጠር ማታ ራዊት ነው ሲባል አየው ያችን ቆንጆ ወታ በዩጋንዳ የተጋጋለ የመጣው የፖለቲካ ሁኔታ በዚህ ሳምንት መጨረሻ ለሚካሄደው የፓርላማና ፕሬዚዳንታዊ ምርጫ ስጋት እየፈጠረ መሆኑን የተባበሩት መንግስታት ኃላፊዎች አስጠንቅቀዋል። ሊዛ ሽሌይን ከጄኔቫ የላካችውን ዘገባ ስምኝሸ ቆየ እንደሚከተለው ታሰማናለች። በዩጋንዳ ለሚካሄደው ብሔራዊ ምርጫ የተደረገው ዝግጅት በየጊዜው እየጨመረ ብጥብጥ በየቦታው በሚካሄድ የሰብአዊ መብት ጥሰትና በተቃዋሚ ፓርቲ ተወዳዳሪዎችና ደጋፊዎቻቸው ላይ በተጣለ ክልከላ የተሞላ ነበር። ይህ እየተባባሰ የሄደው የሰብአዊ መብት ጥሰት ሰዎች እንዳይመርጡ ሊያደርጋቸው ይችላል ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር የሆኑት ራቪና ሻምዳሳኒ ተናግረዋል። ይህ ከሆነ ደግሞ እንደ ሻምዳሳኒ አባባል ያለመረጋጋቱ ከምርጫው በኋላም እንዲቀጥል ያደርገው ይችላል። እነዚህ የመናገር መብት፣ በሰላም የመሰብሰብ፣ የህይወት መንጠቅ ድንገተኛ እስርና ማሰቃየትን የመሳሰሉ እጅግ በጣም ብዙ የሰብአዊ መብት ጥሰቶች ሪፖርት ተደርገዋል። በእርግጥ በዚህ ምርጫ ዘመቻ ወቅት ማስፈራራት፣ መጥፎ አያያዞችና የተቃዋሚ ፓርቲ አባላትና ደጋፊዎቻቸውን በድንገት ማሰር አሳሳቢ ጉዳዮች ነበሩ። በህዳር ወር አጋማሽ ላይ የተቃዋሚ ፕሬዝዳንታዊ ምርጫ ተወዳዳሪ የሆኑት ቦቢ ዋይን፣ ፓትሪክ ኦቢ አሙሪያትና ሌሎች የተቃዋሚ ፓርቲ አባላት መታሰር በዩጋንዳ ትልቅ ተቃውሞ አስነስቶ ነበር። ቢያንስ 54 ሰዎችም ተገድለዋል። ሻምዳሳኔ እንደሚሉት ካለፈው ዓመት መጋቢት ወር ጀምሮ ጤናን በተመለከተ ከፕሬዝዳንቱ የኮቪድ-19 መመሪያዎች ተላልፈዋል። የዩጋንዳ የምርጫ ኮሚሽንም ግንቦት ወር ላይ ለምርጫ ዘመቻ ትላልቅ የህዝብ ስብሰባዎችን የሚከለክልና በምትኩ በበይነ መረብ የሚደረግ የምርጫ ዘመቻን የሚያበረታታ ድንጋጌ አውጥቶ ነበር። የሰብአዊ መብት ሕግ ለምሳሌ እንደ ህብረተሰብ ጤና ባሉ ምክንያቶች የህዝብ መሰብሰብና በአካል የሚደረግ የምርጫ ዘመቻ እንዲገደብ ይፈቅዳል። ነገር ግን የኮቪድ-19 ክልከላዎች በጥብቅ እየተተገበሩ ያሉት የተቃዋሚ ፓርቲዎችን የምርጫ ዘመቻ እንቅስቃሴዎች ለመገደብ እንደሆነ እያየነው ነው። የተባበሩት መንግስታት የሰብአዊ መብቶች ቢሮ የዩጋንዳ ባለስልጣናት የሰዎችን በነጻነት የመናገርና የመሰብሰብ መብት እንዲያከብር ጥሪ አቅርበዋል። በምርጫ ወቅት የሚከሰት ሁከትና ብጥብጥ ለማስቀረት እርምጃ እንዲወሰድና ሰዎች በመጪው ምርጫ በነጻነትና በሰላም መሳተፍ የሚችሉበትን ሁኔታ ዋስትና እንዲሰጥም አሳስበዋል። በሊዛ ሽሌን ለቀረበው ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ አሁን ደግሞ ውስጥ አጫጭር የስፖርት ዜናዎችን አሰማችሁ። በየዓመቱ በሺዎች የሚቆጠሩ ኢትዮጵያን የሚሳተፉበት ታላቁ የኢትዮጵያ ሩጫ በትናንትናው ዕለት ተከናውኗል። በሃያኛ ጊዜ በተደረገው የጎዳና ሩጫ ላይ ከ12000 በላይ ሰዎች እንደተሳተፉ ተነግሯል። የተለያዩ የአዲስ አበባ ከተማ ስፍራዎችን ማካለል በሚጠይቀው 10 ኪሎ ሜትር ውድድር ላይ በወንዶች አበጋሻው ታደሰ፣ ወርቁና መልኬሳ መንገሻ ከአንደኛ እስከ ሦስተኛ ደረጃን ተቆናጥተዋል። በሴቶች ጽጌ ገብረ ሰላማ፣ መድህን ገብረ ሥላሴና ገበያነሽ አየለ ተከታትለው በመግባት ባለድል ሆኗል። የቤት ኪንግ የኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ጨዋታዎች ከሰሞኑ ተደርገዋል። ማክሰኞ ታኅሣሥ 27 ቀን 2013 ዓ ም ኢትዮጵያ ቡና ቅዱስ ጊዮርጊስን 3 ለ2 አሸንፏል። ሰበታ ከተማና ጅማ አባ ጅፋር አንድ ለአንድ አቻ ወጥተዋል። ረቡዕ ታኅሣሥ 28 ቀን 2013 ሐዋሳ ከተማ ወላይታ ድቻን አራት ለአንድ፣ ባህር ዳር ከተማ ድሬዳዋ ከተማን አንድ ለዜሮ አሸንፏል። ሐሙስ ታኅሣሥ 29 ቀን 2013 ዓ ም ፋሲል ከነማ ሲዳማ ቡናን ሁለት ለአንድ 1 ሲረታ ወልቂጤ ከተማና ሀድያ ሆሳና አንድ ለአንድ አቻ ወጥተዋል። ውድድሩን ሀድያ ሆሳና፣ ፋሲል ከነማና ኢትዮጵያ ቡና ከአንድ እስከ ሦስተኛ ደረጃን ይዘው ይመራሉ። የከፍተኛ ጎል አስቆጣሪዎችን ደረጃ የፋሲል ከነማው ሙጂብ ቃሲም እና የኢትዮጵያ ቡናው አቡበከር ናስር በኩል ስምንት ጎሎች ይመራሉ። ሀብታሙ ታደሰ ከኢትዮጵያ ቡና፣ ጌታነህ ከበደ ከቅዱስ ጊዮርጊስ በአራት አራት ጎሎች ይከተላሉ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ንብረት የሆነው የትራምፕ ብሔራዊ ጎልፍ ክበብ በቀጣይ ዓመት የሚደረገውን የጎልፍ ቻምፒዮንሺፕ የማስተናገድ እድሉን ተነጥቋል። የአሜሪካ ጎልፍ ተጫዋቾች ማህበር ፕሬዚደንት ጂም ሪቸርሰን በማህበሩ ድረገጽ ላይ ባጋሩት ቪዲዮ ላይ ኒው ጀርሲ በሚገኘው የጎልፍ ማጫወቻው ስፍራ ውድድሩ እንዲካሄድ መፍቀድ የማህበሩን ገጽታ ያበላሻል ብለው እንደሚያምኑ ገልጸዋል። ሪቸርሰን በምትኩ ውድድሩ የሚደረግበትን ስፍራ አልገለጹም። የትራምፕ ተቋም ተወካይ ውሳኔውን እጅግ ተስፋ የሚያስቆርጥ ብለውታል። ከአሜሪካ የጎል ተጫዋቾች ማህበር ጋር ውብ ትብብር አለን። አሁን የተፈጸመው ውልን መጣስ ነው። ውልን ለማቋረጥ ምንም መብት የላቸውም ሲሉ ተወካዩ አክለዋል። ዘገባው የሮይተርስ ነው። rantem e ah sala fikr ሱን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስዩም በመስተንግዶ ኤልያስ አስማረ በቅንብሩ አብረናችሁ እስካሁን ድረስ ቆይተናል መልካም ምሽት ይሁንላችሁ የነገዙ ይበለን ጃነችሁ መሌ ወሊኖች ችራችሁ Tôi muốn lấy, và linh mục chỉ ra